ወደ መጽሔቱ ትንታኔ እንለፍ። በሻሸመኔ ከተማ ጨለማን ተገን በማድረግ በሚፈጸሙ ወንጀሎች ሰዎች እየተገደሉ እንደሆነ በሦስት ሳምንት ጊዜ ውስጥም ሰባት ሰዎች መሞታቸውንና ግድያው የሚፈጸመው ደግሞ በፌሮ ብረት እና በስለት እንደሆነ በሻሸመኔ ከተማ የሚኖሩ ተማሪዎች ገልጠዋል ተማሪዎቹ ግድያውን በመቃወም ለተቃውሞ ሰልፍ ቢወጡም ተቃውሟቸውን ሳያሰሙ ፖሊስ እንደበተናቸው ለአሜሪካ ድምፅ ተናግረዋል። የከተማው ፖሊስ በበኩሉ ሰዎች መገደላቸውን አምኖ የሞቱትም ሁለት ሰዎች ብቻ ናቸው ብሏል። ጽዮን ግርማ አላት። ካለፉት ሶስት ሳምንታት ጀምሮ በሻሸመኔ ከተማ ውስጥ በአሳቻ ቦታና ጨለማን ተገን በማድረግ በድንገት ሰዎች እየተገደሉ እንደሆነ ተማሪዎች ይናገራሉ። ትብለጥ ጎሳ የተባለች የሁለተኛ ደረጃ የአስራ አንደኛ ክፍል ተማሪ ስለ ሁኔታው ለአሜሪካ ድምጽ ስትናገር በከተማው ውስጥ በቅርብ ጊዜ ውስጥ የተደረገ ምንም አይነት የኦሮሞ ተማሪዎች እንቅስቃሴና ተቃውሞ እንደሌለ ገልጻ፣ ነገር ግን በማይታወቅ ሁኔታ ጨለማን ተገን በማድረግ በፌሮ ብረትና በስለት እየተወጉ ሰዎች እየሞቱ ነው ትላለች። በሸሸመኔ አካባቢ በጣም ሰዎች በየቀበሌ እየሞቱ ያድራሉ። እና በሸሸመኔ ዙሪያ ያለው ነገር በጣም ችግር ነው። ሰው ወጥቶ መግባት አልቻለም። ተማሪዎች ደግሞ ይህን እንቃወማሉ። እኛ እንቃወማለን ብለን ነበረ ሰልፍ የወጣ አይደል። ሰልፉ ደግሞ አይቻልም ነበር የተባለው። የከተማውን አስተዳዳሪ ጠይቀን ነበረ። እንኳን እኛ አደለም እኛ የምመለሰው ወዳች የምቀጥለው አካል ጠይቁ ነበር የተባለው። ግን ተማሪዎች እምብ ብለን ወጥተናል። ከኛ ከኛ ጋር ማ ልጅም ተዘሎብን ነበረ አሳኛ አስራ አንደኛ ክፍል ተኛ ጋር ቁጭ ብሎ ቢማር ልጅ ሀያ አስራ አንድ ክፍል ተማሪ ነበር። እኛ ከአንድ ክፍል ተማሪዎች ነን። እንዴት ይገደሉት ብናል ተማሪ ከኛት እንዴት ይጎላል? በየሰዓቱ ወይ ወጣቶች ተገለው ሜዳ ላይ ይጠላሉ። ይህ ሁኔታ ያሳሰበን ተማሪዎች ከቦታው ተሰባስበን ከተነጋገርን በኋላ ሰዎች ሊገደሉ አይገባም፣ ፖሊስ ከተማ ውስጥ እስካለ ድረስ ጥበቃም ሊያደርግ ይገባል በሚል ተቃውሞ ለማሰማት ጥያቄ ብናቀርብም ጥያቄያችን ተቀባይነት ባለማግኘቱ በራሳችን ሰልፍ ወተን ነበር ትላለች።

ለሞቴል ሰው ያልመጣ ፍረ አካባቢው ወረሰ እኛንም ወረረን ታባታተን። ይህንኑ በተመለከተ በትላንትና እለት ሰልፍ ማድረጋቸውን የሚናገረው ሌላው ተማሪው ሞርካ ጌታቸው በከተማው እየተገደሉ የሚገኙትን የሟቾች ቁጥር በተመለከተ በተለያየ ቦታ የተለያየ ቁጥር እንደሚጠቀስ ገልጾ እኛ በትክክል ያየ ነው ሰባት ሰው መሞቱን ነው ብሏል። በፌሮ ና ፌሮ ብረቱ ፌሮ ያለ በቃ ዳርጋ ጀርባን እየወጡ ይሄኛውን ደግሞ አስራ አንደኛ ክፍል የሚማረው ጋር ሲመጣ ወደ ቤት ሲገባ አባቴው ቀድሞ ገባ። ልጁን ወደ ኋላ ነው እና አሁን በትክክል ያየ ነው። አሁን መግደል ብቻ ነው እንጂ ኪሱም ብርም እኮ ሆነ ብሎ የሻሸመኔ ከተማ ፖሊስ ኃላፊ ኮማንደር አለማየሁ ታደሰ ስለ ጉዳዩ ሲጠየቁ ሰዎች መገደላቸውን አምነው የሞቱት ሰዎች ሁለት ብቻ ናቸው ብለዋል። እኛ ጋር የተገደሉት ሰዎች ሁለት ናቸው፣ ሁለት ቆስለዋል። ሁኔታው ተጋኖ እንደተነገረው አይደለም። ከዚህ በፊትም በተለያዩ ወንጀሎች ተከሰው ታስረው የነበሩና የስር ጊዜያቸውን ጨርሰው የተፈቱ የፈጸሙት ነው። እነርሱም ታስረው ፍርድ ቤት ቀርበው ጉዳያቸው ሲታይ ቆይቶ ፍርድ ቤቱ ትናንት በሦስቱ ላይ የዕድሜ ልክ በሁለቱ ላይ ደግሞ የ23 ዓመት እስራት ፈርዶባቸዋል። ያነጋገርናቸው ተማሪዎች እንደሚገልጹት ጉዳዩ ዘረፋ ቢሆን ኖሮ ግድያው ይፈጸም የነበረው ንብረት ባላቸው ሰው ላይ ወይም ከግድያው በኋላ የተዘረፈ ንብረት ይኖር ነበር። ይህ ግን ምንም በሌላቸው ተማሪዎች ላይ የተፈጸመ ግድያ ነው ይላሉ።